ሰላም ጤና ስጥልኝ እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ አርብ ጥቅምት 13 2013 ዓ ም የጋቢና ቪዮ መርሃ ግብር ጀምሯል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ለአርብ ምሽት ካጠናቀርንላችሁ መካከል ጥቂቶቹን እናስተዋውቃችሁ። በደቡብ ክልል ሼኮ ዞን ጉራ ፈርዳ ወረዳ ጊኒቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ መጎዳታቸውንና በከፍተኛ ስጋት ውስጥ መሆናቸውን ለአሜሪካ ድምፅ ተናግረዋል። በዚህ ዙሪያ ዘገባ አለን በሌላ በኩል የኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ኮቪድ-19 በኢትዮጵያ ያለውን ባህሪ ለማጥናት የረዥም ጊዜ ምርምር ይፋ አድርገዋል ከ300 ሰዎች በላይ በዚህ ጥናት የሚካተቱ የኮቪድ የሚካተቱ ይሆናሉ የሰማችኋቸው በሚኒስቴር መስሪያ ቤት ውስጥ ሚኒስቴር ደኤታ የሆኑት ዶክተር ደረጀ ድጉማን ነው ስለ ጥናቱ አላማና ስለሚጠበቀው ውጤት የሚሉን አለ ሌሎች ዘገባዎችም አሉን። ከሁሉ አስቀድመን አብራቹን ስለምታምሹ እያመሰገንን ከዓለም ዙሪያ የተሰባሰቡ ሀብታሙ ስዩም እንደሚከተለው ያስደምጠናል። አመሰግናለሁ ኤደን። ሪፐብሊካዊ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና ዲሞክራቱ ተወዳዳሪያቸው የቀድሞ ምክትል ፕሬዚደንት ጆ ባይደን ትናንት ማታ የሞቀ የምረጡኝ ክርክር አካሄደዋል። ጠቅላላው ምርጫ ሊካሄድ 12 ቀናት የቀረው ሲሆን ሁለቱ ተወዳዳሪዎች አንደኛው ሌላውን አሸንፈው ፕሬዚደንት ከሆኑ በቀጣዮቹ አራት ዓመታት ሀገሪቱን ወዴት ሊያመሯት እንደሚችሉ ግልጽ አድርገዋል። በዘጠና ደቂቃው የክርክር ጊዜ ሁለቱ ተወዳዳሪዎች የኮሮና ቫይረስ መቆጣጠርን በሚመለከት ባላቸው አቋም ላይ ተነቃቅፈዋል። በሀገሪቱ ከ2 ከ220 ሺህ በላይ የሚሆኑ ሰዎች በቫይረሱ ታመው ለህልፈት ተዳርገዋል። ስለ ጤና ጥበቃ ዋስትና፣ ዝቅተኛ ገቢ ስላላቸው ሰራተኞች ክፍያ ጉዳይ፣ ስለ ወንጀል፣ ዩናይትድ ስቴትስ ውስጥ ስላለው የዘር ግንኙነት፣ ስለ አየር ለውጥም እንዲሁም በዋይት ሀውስ ቤተመንግስት ስላለው አመራር የየራሳቸውን አመለካከት ለመራጩ ህዝብ አሰምተዋል። የናይጄሪያው ፕሬዚደንት ሙሐሙዱ ባህሪ የፖሊሶችን የጭካኔ ተግባር በመቃወም ሰልፍ ያካሄዱ ወጣቶች መቃወሙን ትተው ከመንግስት ጋር መነጋገር እንዲጀምሩ ተማጽነዋል። ባህሪ ትናንት በቴሌቪዥን ባደረጉት ንግግር የተቃውሞ ሰልፈኞቹን በሀገሪቱ ትርምስ የመፍጠር እቅድ ያላቸው ሀገር አፍራሽ ወገኖች መጠቀሚያ አትሁኑ ብለዋል። ነገር ግን ባለፈው ማክሰኞ ሌኪ ቶል ፕላዛ በተባለው ቦታ ላይ የጸጥታ ኃይሎች በሰላማዊ ሰልፈኞች ላይ ስለከፈቱት ጥቃት የተናገሩት ነገር የለም። ቢያንስ 12 የተቃውሞ ሰልፈኞች በጸጥታ ኃይሎች ተገድለዋል። የናይጄሪያ ወታደራዊ ኃይል ለኬቶል ፕላዛ አጠገብ ተኩስ አልከፈትኩም ሲል አስተባብረዋል። ዩናይትድ ስቴትስ የናይጄሪያ የጸጥታ ኃይሎች ሌጎስ ላይ የፈጸሙትን የጭካኔ ተግባር ትናንት ታውግዛለች። የጸጥታ ኃይሎች አባላት ማንኛውም ከሚገባው በላይ የሆነ ኃይል ተጠቅሞ ከሆነ አሁኑኑ ምርመራ እንዲደረግ እንሻለን። ይህን ተግባር የፈጸሙ ሰዎች በናይጄሪያ ሕግ መሰረት መጠየቅ አለባቸው ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ባወጡት መግለጫ ጥሪ አድርገዋል። ጊኒ ውስጥ የተካሄደው ጠቅላላ ምርጫ ቅድሚያ ውጤቶች እንደሚያመለክቱት የሀገሪቱ ፕሬዚደንት አልፋ ኮንዴ ለሶስተኛ ጊዜ ሳያሸንፎ አልቀረም። የኮንዴ ቃል አቀባይ ለሮይተርስ የዜና አገልግሎት ሲናገሩ የፕሬዚዳንቱ የምርጫ ዘመቻ እስካሁን ባለው ጊዜ በታየው ውጤት መርካቱን ተናግረዋል። ለአስተማማኝ ድል ተስፋና የመተማመን ስሜት ማሳደሩንም አክለዋል። አብዛኞቹ ድምፆች የተቆጠሩ ሲሆን ኮንዴ እስካሁን ባለው ጊዜ 2.4 ሚሊየን ድምፅ ማግኘታቸው የተቃውሞ መሪ የሆኑት ተወዳዳሪያቸው ሴሉ ዳሊየን ዲያሎ ደግሞ አንድ ነጥብ ሁለት ሚሊዮን ድምፅ መያዛቸው ተዘግበዋል። የዲያሎግ ቃል አቀባይ ምርጫው ተጭበርብሯል በማለት በፍርድ ቤት እንደሚገዳደሩት ገልጸዋል። ያቀረቡት ማስረጃ ግን የለም ተብሏል። ግጭት ያስከተለው መራራ ምርጫ የመጨረሻ ውጤት ነገ ይፋ እንደሚሆን ይጠበቃል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቪኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረሞኔ። አሁን ወደ ዕለቱ ቀዳሚ ርዕስ እንሻገራለን። በደቡብ ክልል ሼክ ኮዞም ጉራ ፈርዳ ወረዳ ጊኒ ቃና ሾቢ ቀበሌ ማንነታቸው ባልተነገረ ታጣቂዎች በተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ መጎዳታቸውንና በከፍተኛ ስጋት ውስጥ መሆናቸውን ለአሜሪካ ድምጽ ተናግረዋል። በተከታታይ ለሁለት ቀናት በወረዳው በደረሰ ጥቃት ሰላሳ አንድ ሰዎች ህይወታቸው ያለፈ ሲሆን አምስት ሰዎች ደግሞ ቆስለዋል። አንድ ሺ አምስት መቶ ዜጎችም ከመኖሪያ ቤታቸውና ከቀያቸው መፈናቀላቸው ተገልጧል። ዮናታን ዘብዲዮስ ዝርዝር ዘገባለው። በደቡብ ክልል ቤንች ሸኮ ዞን ጉራ ፈርዳ ወረዳ ግንቃና ሾቢ ቀበሌ ማንነታቸው ባልተነገሩ ታጣቂዎች የተፈጸመው ጥቃት ሰለባ የሆኑ የአካባቢው አርሶ አደሮች እጅግ እንደተጎዱና በከፍተኛ ስጋት ውስጥ መሆናቸውን ተናግሯል። ከቀበሌያቸው ሸሽተው በሌላ ከተማ ውስጥ የተጠለሉት አቶ ተዘራ ይማም የቤተሰብ አባላት በታጣቂዎች እንደተገደሉባቸው ተናግሯል ብዙ ወንድም የቤት ሰራተኛም፣ ልጅም የተጨፈጨፈ ብዙ ቤተሰብ ነው የተጨፈጨፈው። እኛም እንዳለን አልቆጥረውም። ባለቤት ፈጣሪ ነው ያተረፋቸው። ሮጠው ሮጠው ነው ያመለቱ። እንደ ያዛን ቀት ሀይላቸው ቆጦ ነው እንጂ እንደተረፉም አይቆጠርም። የተገኘላቸው እንጨፍ ይሆናል። ከኔ አራት ቤተሰብ አልቆብኛል። አሁንም የህግ በላይነት ካልተከበረና ጥቃቱን የፈጸሙ ቡድኖች በቁጥጥር ስር ውለው የማዳግም እርምጃ ካልተወሰደ እንደማይዘልቁት አስታውቀዋል። ያለበት ጠቅላላ እስካሁን ኃይልና የተባሉት ኃይል የተባለው ኃይል ላይ ምንም የገባና የተቆጣጠረ ነገር ስለሌለ የተቆጣጠሩ ስለሌለ በጣም አሁንም ይቀጥላል። ስጋቱ እየቀጠለ ነው። በቀደሙም አስራ ስድስት ሰው ዛሬ ደግሞ ሀያ ሁለት ሰው የዛሬውንም ደግሞ አዳር እንግዲህ ይመጣል። ነው የሚያውቀው ምን የምናቀው ነገር የለ በጣም ከባድ ነው። ቦታው ማመች አይደለም። ዙሪያውን ጫካ ጫካ የታቀፈ ሆነ በጣም አስቸጋሪ ነው ያለው ቦታ። ዙሪያውን ተከባችኋል የሚባል መረጃ ነው የሚደርሰን በየቦታው በቃ በጣም ከባድ ና መከላከያ ሰራዊቱን ብዛት አለው ግን ያው የሚሆን አይመስለኝም ሳየው። በቃ በጣም ከባድ ነው። ህዝብም አሁን ዛሬ ተስፋ ቆርጦ በቃ እስካሁን ተስፋ አልቆረጠም፣ ነገር ዛሬ፣ አንድ የቀረ የለም። ወንዱ ወንዱ ብቻ ነው አሁን የቀረ። ሴትና ልጅ ተፈናቅሎ ሄዷል። ወንድም የተወሰነ ነው አሁን። እንደው ባስ ባስ ያለ ምን ያዘነው ነገር የለም። የእጃችንንም ለሰብል ማሰባሰቢያና ማሰሪያ ብለን ጨርሰናል። ምን አሁን ችግር ላይ ነው ተቅራለ ያለን ችግሩን ቢሆን ይጨርሳል። አሁን ደግሞ ማምሻም አለ ይባላል። የእሱን በአይናችንና በተጨባጭ አላየን ሆኖ ነው እንጂ ማምሻም ወደ ላይ ሁለት ሰው አንድ ተመቷል የሚባል መረጃ አለ። አገዳደሉ የተደራጀ ኃይል ነው። በገጀራ፣ በጦር፣ በጥይት ነው በቃ የተሰለፈው ኃይል በጣም የታጠቀ የሚመስለው ሚኒቴሪ ያለው የጸጥታ አካል ነው የሚመስለው። ያወ በቃ በጣም ያደናግራል። የገጀራው ተፊት ይቀድማል፣ ባለጦር መሳሪያ ይከተላል። ማነታቸው እንዳይገለጽ የጠየቁን የሌላ የቀበሌ ነዋሪ ከጥቃቱ አምልጦ ቢፍቱ ከተማ መግባታቸውን ተናግረው ማነታቸው የተመረጠ ጥቃት እንደሚፈጽምባቸው ተናግሯል። ከወጣት እስከ አረጋውያን ከህጻናት እስከ እናቶች እንደተገደሉ ተናግረው በቂ የጸጥታ ሰራዊት ካልገባ አሁንም ጥቃቱ ሊደርስባቸው እንደሚችልም ገልጠዋል። ወገኖቻችን እንደ ቅጠል ነው የረገፉት። እንደው በቃ በአጠቃላይ በጥይት ነው ማታ፣ በጥይት ሩምታ ነው በጊዜ ነው የተጀመረው። እያንዳንዱ ማህበረሰብ ደግሞ ገበሬ ነው፣ ምንም አቅም ምስኪን ነው። በአንድ ቀን ብቻ ወደ አስራ ሁለት እና አስራ ሶስት አካባቢ ሆን ሰው በአንድ ቀን ተገደለ። ከዛ የቆሰሉትም አዳራቸው ሆስፒታል ሄዶ ነበር። እነሱ አሁን ጤንነታቸው ምን አይነት ሁኔታ ላይ እንዳሉም ራሱ አናቅም። እናም እኛም የተረፍነው እኛም ጫካ ይዛው ተሸሽገን አድረን በነጋታውን ወታደር ሬሳቸውን እናሱ ያነሳ ነው። በከፍተኛ ስጋት ስጋትና በፍርሀት መንፈስ ውስጥ መሆናቸውንም ለአሜሪካ ድምጽ ራዲዮ በስልክ ተናግሯል። አሁንም ያለነው በስጋት ነው። አሁንም ምንም የሚጠጋበት ቦታ የለም። ሰው ጨርሰው በቃ በግሩም በምኑም እየተሳሳቡ ወጥተ አልቋል። ተወሰኑ ሰዎች ነን። አሁንም ያለነው በጣም አስጊ ነው። አሁንም እየተተኮሰ ነው። እየጠቀው እና አሁንም ይህንን መንግስት አሁንም አንድ ነገር ካላለልን ቢሆን ብቻን ብቻን ንብረታችንንም ይዘን እንኳንም ያው የተወሰነው ህዝብ ከተረፈልንም ፈቃዲ እንግዲህ የህይወት የተረፈው በህይወት የተረፈውን ራሱ መንግስት ተረክቦን አግባብ ባለው ሁኔታ ለምን እንደተፈጸመ ይሄንን የምመለከተው ክፍል ገብቶ አይቶ እንደውም ትናንትና ህዝቡን ሰብስቦ የክልል መንግስትነን ባዮች የዞንነን የወረዳነን ባዮች ሰብስቦን ህዝቦቻችንን እንደገና ማታ ቃል ገብተው እያስጨፈጨፉ እነሱ ናቸው፣ ማንም አይደለም። አሁን ተፈናቅላችሁ ነው ያላችሁት። ምን ያህል ይሆናል የተፈናቀለው እርስዎን ጨምሮ? ምናልባት እረ፣ ቁጥሩ በጣም ብዙ ነው። ቁጥሩ ብዙም እረ፣ በጣም ሰፊ ነው። ሰፊ ህዝብ ከሆነ በጣም በአስራ ዘጠኝ ሰባ ሰባት አካባቢ በሰፈራ መልክ በደርግ ጊዜ የሰፈረ ህዝብም ጭምር ከሆነ የአሁኑ ሰው ህዝብ ብቻ አይደለም እኮ በብዙ ነገር ነው። በቃ ብዙ ጉዳት ነው ያለ። በተከታታይ ሁለት ቀናት የተፈጸመውን ጥቃት ተከትሎ ከፍተኛ የመንግስት ስራ ኃላፊዎች ከጉራ ፈርዳ ወረዳ ህብረተሰብ ጋር ውይይት ያደረጉ ሲሆን በውይይቱ ላይ የህዝብ ተወካዮች ምክር ቤት ዋና አፈ ጉባኤ አቶ ታገሰ ጫፎ፣ የጦር ኃይሎች ኢታ ማጆር ሹም ጀነራል አደም መሐመድ፣ የፌደራል ፖሊስ ኮሚሽን ኮሚሽነር ጀነራል እንዳሻው ጣሶ፣ የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ዩርዳውና ሌሎችም የስራ ኃላፊዎች ተገኝተዋል። በውይይቱ ሰሞኑን በአካባቢ በደረሰው ጥቃት ተፈናቀሉ ዜጎችና ሌሎችም የማህበረሰብ ተወካዮች መገኘታቸውን የኢትዮጵያ ዜና አገልግሎት ዘግቧል። በሌላ በኩል ደግሞ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ዛሬ በግል የፌስቡክ ገጻቸው ባሰፈሩት ጽሁፍ የአማራ ሕዝብ ለፍትህ ለነጻነት ለአብሮነትና ለአንድነት ስታገል ቢኖርም እስካሁን በኢትዮጵያ አስተማማኝ ሰላም ፍትህና የግባይነት ሰፍኖ ሁሉም ኢትዮጵያውያን በየተኛውም የሀገራችን ክፍል በሰላም በነፃነትና በደስታ መኖር የሚቻልበት ሀገር ባለቤት መሆን አልቻለም ብለዋል። ይልቁንም ከጊዜ ወደ ጊዜ ግፍና መከራ የተጠናከረ በአሰቃቂ ሁኔታ መጨፍጨፍና ማቀሉ ተስፋፍቶ መቀጠሉን ገልጧል። ይህንን ሁኔታ ለመረዳት ብዙ ሩቅ ሳንሄድ ይህንን አንድ ዓመት ብቻ ወስዶ አዝማሚያውን መገምገሙ በቂ ነው ይላሉም። ከጥቅምት እስከ ጥቅምት ያለው አንድ ዓመት ብቻ በግልጽ የሚነግረን ግፍና መከራ ተጠናክሮ ነው ማለቂያ የሌለው የጅምላ ጭፍጨፋ፣ በገፍ መፈናቀል፣ የንብረት ውድመትና በየሳምንቱ መርዶ መስማት የተለመደ እየሆነ መጥቷል ብሏል የውጭ ጉዳይ ሚኒስትር አቶ ገዱ። በመሆኑም ነገሩን በዝምታ ማለፍ የሚጎዳ መሆኑን በተግባር እያየነው በመሆኑ እየተፈጸመ ያለው በማንም ሕዝብ ሳይሆን በጥቂት ቡድኖችና ግለሰቦች ስራ መሆኑን በመገንዘብ ሁሉንም የኢትዮጵያ ሕዝብ በአጋርነት የሚያሰልፍ የትግል አቅጣጫ ነድፎና ስትራቴጂያዊ ያሉትን ግብ ወስነው በጋራ መንቀሳቀስ ጊዜ ልሰጠው አይገባም ብሏል። የክልሉም ሆኑም የአካባቢው የመንግስት ስራ ኃላፊዎች በጉዳዩ ላይ ማብራሪያ እንዲሰጡ ያደረግኩት ጥረት ባለስልጣናቶች ስልካቸውን ባለማንሳታቸው አልተሳካም። ሳገኛቸው እመለስበታለሁም። በተከታታይ ሁለት ቀናት ውስጥ በወረዳው በደረሰ ጥቃት 31 ሰዎች የተገደሉ ሲሆን አምስት ሰዎችም ቆስሏል። 1500 ዜጎች ደግሞ ከቀያቸውና ከቤታቸው መፈናቀላቸው ተገልጧል። እስከ ትናንት ድረስ ደግሞ በወንጀሉ የተጠረጠሩ 16 ሰዎች በቁጥጥር ስር መዋላቸውን የቤንች ሼኮ ዞን አስተዳዳሪም አቶ ፍቅርያማን ተናግሯል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም ዮናታንን ለዘገባው እናመሰግናለን በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው የጤና ሚኒስቴርና የኢትዮጵያ ህብረተሰብ ሳይንስ ኢንስቲትዩት ኮቪድ-19 በኢትዮጵያ ያለውን ባህሪ ከአመጋገብ እንዲሁም ከአጠቃላይ አኗኗር አንጻር የሚያጠና የአንድ አመት ጥናት ይፋ አድርጓል። በጥናቱ ላይ ከ19 በላይ ከፍተኛ የትምህርት ተቋማትና ከስድስት ሺህ በላይ በኮቪድ-19 የተጠቁ ሰዎች እንደሚካተቱበት ይፋ ተደርጓል። የጤና ሚኒስቴር ደኤታ የሆኑት ዶክተር ደረጀ ድጉማን አነጋግሬያቸው ነበር። ዶክተር ደረጀ ስለ ጥናቱ ዓላማ ከሚያስረዱበት ዘገባው ይጀምራል። እንግዲህ እንደሚታወቀው ኮቪድ አስራዘጠኝ ወደ ሀገራችን ከገባ በኋላ ሰፊ ስራዎች ሲሰሩ ቆይቷል። በተለይ ህብረተሰቡን በማሳተፍ የተለያዩ መንግስታዊ፣ መንግስታዊ ያልሆኑ ድርጅቶችን በማሳተፍ ስርጭቱ በጣም እንዳይፋፋ እና ብዙ ህዝብ እንዳይጎዳ ሰፊ ስራ በመንግስት ተሰርቷል። እነዚህ ስራዎች እንግዲህ በጥናትና በምርምር ካልተደገፉ ደግሞ አንደኛ ያው በሽታውም አዲስ ከመሆኑ የተነሳ የቫይረሱን ጸባይ ብዙም ስለማይታወቅ ያው ወሳኝ ስለሆኑ እንግዲህ የተለያዩ ጥናቶችን ስናደርግ ቆይተናል። በተለይ እስካሁን ከአርባ አምስት በላይ ጥናቶችን ለማድረግ ተሞክሯል። ከዛ ውስጥ ወደ አምስቱ አልቆ ይፋም ሆኖ ወደ ስራ ገብተናል። ግን አሁንም የስራ ላይ ያሉ አሉ። ግን አጫጭር ምርምሮች ናቸው። ግን አሁን የያዝ ነው የአንድ ነት መልቲ ሳይት ኮሆርት የኮቪድ ናይንቲን ስቴዲ ነው የሚባለው ከተለያየ ቦታ ከአስራ አምስት በላይ ቦታዎች ተኝቶ ለኮቪድ ሕክምና ከሚያገኙትበት ቦታ ነው ጥናቱን የምናደርገው። ከስድስት ሺህ ሶስት መቶ ሰዎች በላይ በዚህ ጥናት የሚካተቱ የኮቪድ ታዋኞች የሚካተቱ ይሆናሉ። እንግዲህ ዋናው አላማው ስለ ኮቪድ አስራ ዘጠኝ ቫይረስ በኢትዮጵያ ውስጥ መልኩን እንዴት ነው እያሳየ ያለው፣ ከቦታ ቦታ ልዩነት ደግሞ ስለሚችል በእኛ ሀገር ያው እስካሁን የሰራ የተቀመመ ሌሎች ሀገሮች ኤክስፒሪየንስ ነው። ጥናቶች ወደ የቻይናዎችን ጥናቶች ነው። በእኛ ሀገር የቫይረስ ቫይረስ ምን መስላዊ ነ ለማወቅ ሁለተኛ ደግሞ እያንዳንዱ ሰው በዚህ ቫይረስ ሲጠቃ ምን አይነት ምልክት ሊያሳይ ይችላል፣ እንዲሁም ደግሞ የመከላከል አቅሙ እንዴት ነው የሚገለጠው በኛ ሀገር የሚለውን እናያለን። ሌላው ደግሞ ከምግብ ጋር በአብዛኛው ትልቁ አንዱ እስካሁን በዓለም አቀፍም ብዙ መረጃ የሌለው ኢትዮጵያውያን የምንመገባቸው ምግቦች አሉ። በተለይ ደግሞ እነዚህ በጣም የሚያቃጥሉ ምግቦች አሉ። የተለያዩ ቅመማ ቅመሞችን እንጠቀማለን። እነዚህ ምን ያክል ይከላከላሉ? ምን ያክል ስ ጠቀሜታ አላቸው ወይስ የላቸውም? ህብረተሰቡ የሚያወራው ነገር ስላለ እነዚህ ነገሮችን ለመ እንዲሁም ደግሞ የሚሰጣቸው ሕክምናዎች አሉ ጊዜሆን የተወሰኑ አንቲባዮቲኮችን መጨመር እንዲሁም ደግሞ በኦክዚን የምናስከማቸው የተለያዩ የምናደረግላቸው ሕክምናዎች ምን ያክል ጠቃሚ ናቸው? ህብረተሰቡ ምን ያክል ከዚህ ተጠቅመዋል የሚለውን በአጠቃላይ ተጨማሪ መረጃ ለማግኘት ተጨማሪ እውቀት ለማግኘት እና በዚያውም ደግሞ ተጨማሪ የህክምና ዘዴዎችን ለመጨመር ታስቦ የሚደረግ ጥናት ነው። በኢትዮጵያ ብቻ ሳይሆን በአፍሪካም ይህ ጥናት እጅግ ግዙፍ መሆኑን የሚጠቅሱት ዶክተር ደረጀ ድጉማ የረዥም ጊዜ ጥናቱ ሲጠናቀቅ በኢትዮጵያና በአፍሪካ ዙሪያ ቫይረሱ ያለውን ባህሪ ሊጠቁም እንደሚችል ጠቅሰው፣ ባህላዊ የህክምና ዘዴም ምን ያህል ውጤታማ እንደሆነም ሊያሳይ ይችላል ይላሉ። ጥሩ እንግዲህ ጥናቱ ሲጠናቀቅ የምንጠብቀው ነገር በአጠቃላይ አንደኛው ስለ ኮቪድ አስራ ዘጠኝ ኢትዮጵያ ውስጥ ሙሉ መረጃ እንኳን ማለት በምችል ግን በጣም አጥጋቢ የሆነ ህክምናውን ለመስጠት ሰፋ ያለ መረጃ ሮበስት ዳታ እናገኛለን ብለን ያስባለን። ውጭ አገር ላይ ተንጠለጠለውን እውቀታችን በአብዛኛው ሀገር ውስጥ ከመጣው ሪዛልት እናገኛለን፣ እውቀት እናገኛለን ብለን ያስባለን አንደኛ። ሁለተኛው ደግሞ አሁን እንግዲህ በሽታዎች አሉ እዚህ ሀገር። ስለዚህ በሽታ ብዙ እንደሚታወቀው እንግዲህ አፍሪካን እስካሁን ብዙ አልጎዳትም፣ እያለፋት ሊሆን ይችላል ምሯት ሊሆን ይችላል ይባላል። ወይም ደግሞ እንግዲህ ገና ነው የሚልም አለ፣ ገና ነው ችንዘቱ በአፍሪካ ውስጥም በኢትዮጵያ ውስጥም የሚል አለ። የምናገኘው ነገር አንድ ነገር ይኖራል ማለት ነው። በእርግጥ አቅሙ ብዙም አይደለም፣ ብዙ ላይ ጎዳ ይችላል የሚል ነገር ልናገኝ እንችላለን። በአጠቃላይ ምን አክል ምላሽ ምላሻችን ምን ይሆናል፣ ይህ ቫይረስ ወደ ኢትዮጵያውያን ደምስ በእውነት ሲገባ ምን ምላሽ ነው የሚሰጡት? እንዴት ነው ስቶ እንደሚያደርጉት? ሪስፖንሲቪ ነቸው የሚባል ሰፋ ያለ በተለይ ደግሞ ኢሚኖሎጂክ ስተዲዎች አሉ። እነሱ በደንብ እየበለጠ እየበለጠ የምናውቅ ይሆናል ማለት ነው። ሌላው ደግሞ የሕክምና ኦፕሽኖች ምን መሆን አለባቸው? በኢትዮጵያውያን ደረጃ ምን ብንሰጣውም፣ በኛ ሀገሩ የተለያዩ እንዲሞክረ ነገሮች አሉ። በእኛ ሀገር የትኛውን ሕክምና ብንሰጥ ነው ኖር ውጤታማ የምንሆነው የሚለውን ከዚህ ማየት ይቻላል ማለት ነው። ሌላኛው ደግሞ እንግዲህ በባህላዊ መንገድ የሚባለው አለው ያው እኛ እንዲህ ከተለያዩ የምንበላቸው ምግቦች ፕሮፊክት ያደርጉናል ይሉ ነገሮች አሉ። እነዚህ እውነት ወይም ሐሰት መሆናቸውን የምንረዳበት ይሆናል ማለት ነው። እነዚህ እንጠብቃለን። ዶክተር ደረጃ በዚህ ጥናት ውስጥ የከፍተኛ የትምህርት ተቋማትና የሆስፒታሎች ድርሻ ሰፊ መሆኑንም ይገልጻሉ። ጥናቱ እንግዲህ ከአንድ ወር በኋላ ይጀመራል ብለን ክስፔክት እናደርጋለን። ያ ብቻም ሳይሆን እንግዲህ አሁን ባለድርሻ ቀረ በጣም ብዙ አሉ። ትልቁ ባለድርሻ አካላት እነዚህ ኮቪድ ትሪትመንት ሰንተርስ የምንላቸው በጣም አቅም ያላቸው እንትኖች አሉ፣ ቦታዎች አሉ። ለምሳሌ ጳውሎስ ሆስፒታል ኤካ ሕክምና እንደረግላቸው እንዲሁም ደግሞ ሳሮች መሆኑ ስለሌለበት ከሁሉም ኮቪድ ትሪትመንት ሰንተሮች አገሪቷ ላይ ያሉ ትላልቆችን አስገብተናል። እነሱ አካል ናቸው ማለት ነው። ከዚያ በላይ ደግሞ ዩኒቨርሲቲዎቻችን ትልቅ ዋሻ ማለት ናቸው። ዩኒቨርሲቲዎች አንደኛ ራሳቸውን እንዲህ አይነት ጥናት ላይ ይሳተፋሉ። ኤክስፔሪንስም አላቸው። ብዙ አጥኚዎች አካዴሚያ አሉ በዩኒቨርሲቲ እነሱ ሚቦል ማለት ግድብ አጠቃላይ ሚፌቻዎች ደግሞ ያሉት ሳይንቲስቶች አሉ። በአጠቃላይ ከአርባ አምስት ሰዎች በላይ ነው በዚህ የሚሳተፉት። እነዚህ አርባ አምስት ሰዎች ሪሰርቸሮች ናቸው በአብዛኛው። ክሊን ሚኒስቶች አሉ፣ ክሊኒሺያን አሉ፣ ተመሳሳይ ጥናት ሲሰሩ አሉ። ስለዚህ በጣም ትልቅ አቅም ነው። በነገራችን ላይ እንዲህ አይነት ሰፋ ያለ ሰው ኢንቮልቭ ያደረገበት ከትንሽ ሰው በላይ ኢንቮልቭ ያደረገበት ጥናት እንዲሁም ደግሞ በጣም እስካሁን እንግዲህ ሊትሬቸር ባየንበት ብዙ አላገኘሁም። በተለይ በአፍሪካና እነዚህ ሎው ኢንካም ያላቸው ሀገራት ላይ እንዲህ ሰፋ ያለ ሰው ሴት አልተደረገም። እንግዲህ ፕሮቶኮሎች ሙሉ በሙሉ አልፏል። ተወሰነ አንዳንድ የሚለ ነገሮች አለ። በአንድ ወሪት የሚጀመር ሽ ይሆናል። ከስድስት ሺህ ሶስት መቶ ሰዎች በላይ እንደሚሳተፉበት የሚጠበቀው ይህ ጥናት እስከ መቶ ሚሊዮን ብር ሊፈጅ እንደሚችል የተናገሩት ዶክተር ደረጃ በአሁን ሰዓት አስር ሚሊዮን የሚሆነውን ማሰባሰባቸውን ገልጸዋል። ይህ ጥናት ትልቅ አቅም የሚፈጥር መሆኑን ጠቅሰው እስከዛው ድረስ ግን ህብረተሰቡ የጤና መመሪያዎችን እንዲተገብርም አሳስበዋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ ዶክተር ደረጀ ድጉማን እናመሰግናለን። ከሁለት ዓመታት በፊት የዓለም ጉዞ እና ጉብኝት ምክር ቤት ወርልድ ትራቨል ን ቱሪዝም ካውንስል ባወጣው ሪፖርት ኢትዮጵያ ሰባት ነጥብ አራት ቢሊዮን ዶላር ከቱሪዝም ዘርፉ ገቢ እንዳገኘች ያስረዳል። ከሁለት ዓመታት በኋላ የተከሰተው የኮቪድ-19 ወረርሽኝ ግን ነገሮችን ሁሉ ቀይሯል። የኢትዮጵያ የቱሪዝም ዘርፍን በማዳከም ብዙ ተቋማትና ሰራተኞች ላይም ጫና ፈጥሯል። አሁን ላይ ኢትዮጵያ ዳገም በሯን ለሀገር ጎብኚዎች ክፍት እንደምታደርግ አስታውቃለች። ከሀብታሙ ስዩም ጋር ቆይታ ያደረጉት የቱሪዝም ኢትዮጵያ ዋና ኃላፊ አቶ ስለሺ ግርማ ናቸው። የአሁኑን ውሳኔ መነሻና ተያያዥ ጉዳዮችን አጋርተውታል። ቱሪስቶች እንዲመጡ የፈለግንበት ምክንያት ያው ከዚህ በፊት በኮሮና ምክንያት በሀገር አቀፍ ደረጃ በተለይ በቱሪዝሙ ዘርፍ ላይ ከፍተኛ ጫና እንደደረሰ ይታወቃል። በኢኮኖሚም በማህበራዊ ግንኙነቶችም ላይ ጭምር። ስለዚህ በዚህ በኢኮኖሚ የተጎዳውን የቱሪዝም ማህበረሰብ በተለይ ሆቴሎች የሆቴል መኝታ ክፍሎቻቸው፣ ሬስቶራንቶቻቸው አገልግሎት ሳይሰጡ ቆይተዋል። በተጨማሪ ማስጎብኝ ድርጅቶች ሰራተኞችን ቀጥረው ያስተዳደሩ ቢሆንም መኪኖቻቸው፣ ሰራተኞቻቸው አይድል ሆነው ምንም ስራ ሳይሰሩ ለረዥም ጊዜ የቆዩበት ሁኔታ ነበር። ምንም እንኳ በተወሰነ መንገድ ማህበራዊ ግልጋሎቶችን ሲሰጡ የአሰራር ስርዓታቸውን ለማዘመን ጥረት ሲያደርጉ ራሳቸውንም ለማሻሻል የሚፈልጓቸውን ነገሮች በተለይ በአክሎቦችን ሲያስተካክሉ የቆዩ ቢሆንም ገንዘብ ከመስራት አንጻር እና የዚህ ቢዝነስ ኢንጌጅመንቱ እጅግ በጣም ተጎድቶ የቆየ እንደነበር ይታወቃል። በቱሪስት መዳረሻዎች ያሉ ማህበረሰቦች ሀረር ብትሄድ ሰዎች ጅብን የመመገብ ትዕይንት አለ። ስጋ እየተገዛ ነው የሚቀርበው በተለያዩ ቦታዎች ላሊበላ ብትሄድ፣ አርባ ምንጭ ብትሄድ፣ ባሌ ብትሄድ፣ በነኚህ ቦታዎች ሁሉ ትንሽ እናገኛለን ብለው ሲጠብቁ የቆዩ ናቸው። ቅርስ ሲጠብቁ የቆዩ ናቸው። ኮሮናው በአጭር ጊዜ እንደወረርሽኝ ታይቶ የሚጠፋ ነበር የመሰለን ማለት ነው እና አሁን እንዳየኸው በዓለም አቀፍ ደረጃም ሳቤው ትንሽ ተቀይሯል። ኮሮና እያለ ትምህርት ቤቶቻቸውን በዓለም አቀፍ ደረጃ የመክፈት የቱሪዝም እንቅስቃሴው በተለይ አውሮፓ ላይ ካየኸው አውሮፓ ውስጥ ሙሉ በሙሉ በሚባል ደረጃ ሀገሮች ድንበራቸውን ኤርፖርቶቻቸውን ከፍተው ነው ያሉት። ኤርፖርቶቻቸውን ከፍተዋል። ስለዚህ ቱሪስቶች ኮሮናም እያለ ቢሆን ጥንቃቄ በማድረግ መጎብኘት ይቻላል የቱሪስት መዳረሻዎችን የሚል አመኔታ ታጥሎ ነው እየተሰራ ያለው። እኛም በርካታ ዝግጅቶችን አድርገናል። እነዚህ ወደ ዝግጅቶች ውስጥ ይንምጣ። መላው ዓለም ላይ ኮቪድ አስራ ዘጠኝ ስጋት አሁንም ድረስ እንዳልተቀረፈ ይታወቃል። ሁለተኛው ወረርሽኝ ሊከሰት እንደሚችል የሚናገሩም አሉ። አሁን ያለውንና የመጪውን ዘመን ስጋቶች በተመለከተ የመከላከያ መላዎችን ሳስባችኋል ወይ? የመጠባበቂያ መፍትሄዎችስ ተቀምጠዋል ወይ? በጣም ጥሩ ትክክል ነው ጥያቄው። ስንከፍት የቱሪዝም ዘርፉን ዝም ብለን መዳረሻዎችን ጎብኚዎች እንዲመጡ ብቻ አይደለም ጥሪ እያቀረብን ያለ ነው። በዋናነት ቪዚተር ፕሮቶኮል፣ የጎብኚዎች የደህንነት መጠበቂያ ፕሮቶኮል፣ ሴፍ ትራቨል ፕሮቶኮል አዘጋጅተናል። ፕሮቶኮሉ በዋናነት የተዘጋጀው ከአጋር አካላት ጋር በመተባበር ነው። በሆቴሉ ዘርፍ ሆቴሎች ውስጥ መፈጸም ያለባቸውን አጠቃላይ ጥንቃቄዎች፣ በአስጎብኝ ድርጅቶች በኩል የመኪና አጠቃቀም የትራንስፖርት አገልግሎትን በሚመለከት ማለት ነው። ተጨማሪ መዳረሻዎች ላይ ሲሄዱ ከአስጎብኚዎች ጋር ስለሚኖሩ ግንኙነቶች፣ በተለይ የፌስ ማስክ አጠቃቀም የፊዚካል ዲስታንስ ማህበራዊ ርቀት ብቻ ሳይሆን የዚህ የአካላዊ ርቀትን ጭምር ምን ያክል መሆን እንዳለበት በሚያስጎበኙበት ጊዜ የቱሪስት መዳረሻዎቹ መስህብ ቦታዎቹ በምን ደረጃ ዝግጁ መሆን አለባቸው የሚለው በተለይ ሙዚየሞች፣ አብያተ መንግስታት፣ እነኚህ ሁሉ መታጠቢያ ቦት ቤቶችን እንዲያሟሉ ጥረቶች ተደርገዋል። በቱሪዝም ኢትዮጵያ በኩል የዲስኢንፌክሽን ካምፔኖችን አድርገናል። ሶፋር በሐረር በብሔራዊ ሙዚየም፣ በአዲስ አበባ ሙዚየም እንዲሁም በአክሱም በተለያዩ ቦታዎች የዲስኢንፌክሽን ካምፓይኖችን እና ስራዎችን ማሳያ ሊሆኑ በሚችል መንገድ ማለት ነው እኛ አንድ ጊዜ ያሳይተናል። እሱን መሰረት አድርገው የመዳረሻ ባለቤቶች እንዲያስኬዱ ጥረቶች ተደርገዋል። በመጨረሻም በቱሪዝም ዘርፍ የተባራው ማህበረሰብ የኮሚኒቲ ቱሪዝም ላይ በተለይ መሰረት ያደረጉ በዘርፉ ተስፋ ቆርጠው እንዳይቀሩ ማነቃቂያና ማበረታቻ የሚሆኑ የተወሰኑ ድጋፎችን ስናደርግ ቆይተናል። በተወሰኑ ቦታዎች በተለይ በሀረር እና ትግራይ ክልል በሁሉም ቦታዎች የሚገኙ አስጎብኚዎች፣ አገልግሎት ሰጪዎችን ጭምር በአክሱም ከተማ ከአክሱም ከተማ አስተዳደር ከንቲባ ጋር በመሆን ስልጠናዎችን ሰተናል። አዲስ አበባ ላይ ለሚመለከታቸው የምግብ አዘጋጅ ወይም ሸፎችንም ጭምር ትሬኒንግ ሰጥተናል። ስለዚህ እያንዳንዷን ነገር በደንብ ታስቦበት መዳረሻው ላይ አስጎብኚዎች ላይ አስጎብኚ ድርጅቶች ላይ ሆቴሎች ላይ ምግብ ቤትን ጭምር በእያንዳንዱ ቦታዎች ሙዚየሞችን ጭምር እነኚህም የጥንቃቄ ስራዎች ካከናወን በኋላ አብረናቸው ናቸው። በይፋ የተወሰኑትን ከፍተን ለጎብኚዎች ምቹ ማድረግ ተችሏል። አሁንም ጎብኚዎች በተወሰነ ቁጥር ቢሆን ሀገራችን ውስጥ ገብተው የጎበኙ ይገኛሉ ማለት ነው። አቶ ስለሺ፣ ሁሉም የኢትዮጵያ የቱሪዝም መስህቦች ለእይታ ክፍት ይሆናሉ ማለት ነው ወይንስ፣ ለጎብኚዎች አሁንም ክፍት የማይደረጉ ቦታዎች ይኖራሉ? አሁን በዚህ ሰዓት ዋና ዋና የሚባሉት ተከፍተዋል። ለምሳሌ ዩኒቲ ፓርክ በቂ ደረጃውን የጠበቀ የመታጠቢያ ቤት አስፈላጊ ፋሲሊቲዎች ያሉት ስለሆነ ለዘመኑም የጥንቃቄ አግባብ ስለሚመጥን ተከፍቷል። አዲስ አበባ ሙዚየም የዲስኢንፌክሽን እና አስፈላጊ የሆኑ የጉብኝት ፕሮቶኮል ፕሮሲጀሮችን አሳይተን እሱንም ስላሟላ እሱም ለጎብኞች ክፍት ሆኗል። ሌሎቹ አብዛኞቹ በክልል የሚገኙ አይ ውድ ሰይ መቶ ፐርሰንት በክልል የሚገኙ የቱሪስት መዳረሻዎች በአሁኑ ሰዓት ለጎብኚዎች ክፍት ናቸው። በእያንዳንዱ የቱሪስት መዳረሻም ሲኬድ ጎብኚዎች እያንዳንዱን የጥንቃቄ ፕሮሲጀሮች ማየት ይችላሉ። በይፋ በሁሉም በአራቱ አቅጣጫ በሀገራችን ግን ከሚቀጥለው ሳምንት ቅዳሜና እሁድ ጀምሮ ምናልባት እናንተም በሚዲያው በኩል ኢንቮልቭ ልታደርጉት ትችላላችሁ። ከአንድ ሳምንት በኋላ አይሁድ ዘጠኝ ቀን በኋላ ኢትዮጵያ ውስጥ ያሉ ዋና ዋና የቱሪስት መዳረሻዎች ሙሉ በሙሉ ክፍት መሆናቸውን በይፋ እናሳውቃለን። በባሌ፣ በደቡብ ውስጥ ቱርሚ፣ አማራ ክልል ላሊበላ፣ ትግራይ ክልል ገራልታ በመሆን ኢትዮጵያ ውስጥ ያሉ በአራቱም ኮርነር የሚገኙ የቱሪስት መስህብ እና ሀብቶች ለጎብኚዎች ክፍት መሆናቸውን በይፋ ያን የምናሳውቅ ይሆናል። ዞሮ ዞሮ ግን በአሁኑ ሰዓት ጎብኚዎች ከመጡ ራይት ናው ግራውንድ ላይ መስህቦቹ በሙሉ ተከፍተው ለጉብኝት አገልግሎት እንዲሰጡ አድርገናል። ጎብኚዎች ከመጡ አይቸገሩም። ነገር ግን ዳይሬክት አጠቃላይ ይሄ በናሽናል ደረጃ የናሽናል የሚጎበኙ ቦታዎች ክፍት መሆናቸውን ኦፊሻል ኮሚኒኬሽኑን ግን ከአንድ ሳምንት በኋላ እንደምናደርግ ለመግለጽ ይፈልጋሉ። ከመለያየታችን በፊት አቶ ስለሺ በኮቪድ አስራ ዘጠኝ ወረርሽኝ ምክንያት የኢትዮጵያ ቱሪዝም ምን ያክል ተጎድቷል? በአጠቃላይ ኢንዱስትሪው ላይ ምን አይነት ጫና ነበር የተፈጠረው? ኢንዱስትሪው ላይ ከፍተኛ ጫና ነው የደረሰው በተለይ በቱሪዝሙ ዘርፍ እንደ አጠቃላይ በሀገር ማግኘት ካለብን ካየን እጅግ በጣም ከፍተኛ ጉዳት ነው የደረሰው። በመንግስት በተለይ በዚህ የታክስ ጋር በተያያዘው መገኘት የነበረበት እንደ ሀገር ከዘጠኝ እስከ አስር ፐርሰንት አካባቢ እንደታጣ የተገለጸበት ሁኔታ አለ። ከዚህ በፊት ምናልባት ሰምታችሁት ይሆናል። በአጠቃላይ በዘርፉ ደግሞ የግል ዘርፍ የአገልግሎት ሰጪ ተቋማትን በቱሪዝም ተሳታፊ የሆነው ማህበረሰብ ጨምሮ እስከ ሰላሳ ፐርሰንት ድረስ ሊሆን ይችላል። አንድ ሶስተኛ የሚሆነውን ገቢያችን ያጣንበት ሁኔታ አለ። አቶ ስለሽ ግርማ የቱሪዝም ኢትዮጵያ ዋና ኃላፊ ስለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልዎት። አመሰግናለሁ። ስዩምንና እንግዳውን እናመሰግናለን አድማጮች ለዛሬ ምሽት ያጠናቀርንላችሁን ዘገባዎች እዚህ ላይ አጠናቀናል አብራችሁን ስለነበራችሁ እያመሰገንን በዚሁ ልንሰናበታችሁ ነው ትዝታ በላቸው በአርቶቱ ኤደን ገረመው ፕሮግራሙን በመምራት ሀብታሙ ስዩም በዜናዎቹና በቅንብሩ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብረናችሁ አምሽተናል በነገው ምሽት በቅዳሜ ልዩ መዝናኛ መርሃ ግብር እስከምንገናኝ ድረስ ደና አደሩ لا لبالا لا وعلي بيتو